ማህደረ ዜና የብሪታንያ ቀኝ አክራሪዎች ታላቅ ሀገራቸውን ከታላቁ ህብረት ነጥለው በፀረ ስደተኛ ጎዳና ምናልባትም ስኮትላንድን በማስነጠል ጠርዝ ለትንሽነቷ ሲያካልቧት። የዩናይትድ ስቴትስ ህዝብ ቀኝ ጽንፈኛውን ነጋዴ ዶናልድ ትራምፕን መሪው አድርጎ በመምረጡ የዓለም መሪዋን ሀገር ከትዊተር አጣብቆ ከዓለም ለመነጠል እያስጋለባት ነው። የፈረንሳይና የሆላንድ ምርጫ ውጤት ፓሪስና ዘሄግን እንደ ለንደንና ዋሽንግተን በቀኝ አክራሪዎች ከመማረክ ቢያድንም የአክራሪዎቹን ስጋት ማስቀረት ግን አልቻለም። ትናንት ጀርመን በተደረገው የምክር ቤት እንደራሴዎች ምርጫ መራሂተ መንግስት አንጌላ ሜርክል የሚመሩት የክርስቲያን ዴሞክራሲያዊ ህብረት ሴዴኦ በጀርመንኛ ምህጻሩ የመሪነቱን ቦታ አስከብሯል። አማራጭ ለጀርመን አኤፍዴ በምፃሩ የተሰኘው ቀኝ ጽንፈኛ የፖለቲካ ማህበር ያገኘው ከፍተኛ ድጋፍ ግን ጀርመን ከሁለተኛው የዓለም ጦርነት ፍጻሜ ወዲህ አይታው የማታውቀው አይነት ነው። የጀርመን ምርጫ ውጤትን ከምዕራቡ ዴሞክራሲ የቀኝ ጉዞ ጋር አሰባጥረን ላፍታ እንቃኛለን። አብራችሁን ቆዩ። የዋና አስተማሪዋ እንደ ብዙዎቹ የክፍሏ ልጆች ሁሉ ከማማው ላይ እንድትዘል ጠየቋት። ማማው ላይ ወጣች፣ ቁልቁል ኩሬውን አየች። ለረጅም ጊዜ ቆመች አልዘለለችም በወጣችበት መሰላል ተመልሳ ወረደች ምን ነው ጠየቁ መምህሩ እርግጠኛ አይደለሁም መለሰች የአስራ ሁለት ዓመቷ አንጌላ በቀጣዩ የዋና ወይም የስፖርት ክፍለ ጊዜ ከባልንጀሮቿ ተሽቀዳድማ ማማው ላይ ፊት ጣለች። እርግጠኛ ሆናለች ማለት ነው አሰቡ መምህሩ ወደ ውሃው ተወረወረች ወስናለች። የጠንካራውን ወግ አጥባቂ የመሃል ቀኝ የክርስቲያን ዲሞክራቲክ ኅብረት የሴዴኡን የመሪነት ስልጣን የያዙት በ2000 ነው። ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። እንደ ፖለቲካው ወግ በ2002 በተደረገው ምርጫም ፓርቲያቸውን ወክለው ለመራሄ መንግስትነት መወዳደር ነበረባቸው። እንደሚያሸንፉ ግን እርግጠኛ ስላልነበሩ አንድ የፓርቲውን ነባር ፖለቲከኞች ከጠንካራው መርሃዊ መንግስት ከጌርሃርድ ሽሮደር ጋር አላትመው ለማሳጣት ሁለት በወንዶች በጣሙን ከምዕራብ በተጠራቀሙት ወንድ ፖለቲከኞች ዘንድ ያላቸውን ዝቅተኛ ተቀባይነት አስልተው ሶስት ያኔ በነበረው ምርጫ ለመርሃዊ መንግስትነት ሳይወዳደሩ ቀሩ። የሴዶኡ እህት ፓርቲ የሚባለው የክርስቲያን ሶሻል ኅብረት የሴኤስኡ መሪ ኤድሙንድ ሽቶይበር ለመራሄ መንግስትነት ተወዳድረው የተጠበቀውን ሽንፈት ተጎናጸፉ። የሜርክል በአንድ ድንጋይ ሶስት ወፍ የመግደል ስልት ግቡን መታ። ከ2005 ጀምሮ ጀርመንን የመሩት ወይዘሮ አንጌላ ሜርክል በጀርመኖች ዘንድ ሙቲ እማማ እንደማለት ነው። በውጪ የፖለቲካ ተንታኞች ዘንድ ደግሞ የአውሮጳ ህብረት ተዘዋዋሪ መሪ የሚል ሙገሳና አድናቆት አትርፈዋል። በትናንቱ ምርጫም መሪነታቸውን እንዳስከበሩ እንደሚቀጥሉ አረጋግጠዋል። የብራስልስ ወኪላችን ገበያው ንጉሴ እንደሚለው ግን የሜርክል ፖለቲካዊ ጡንቻ የስከዛሬው አይነት ጥንካሬ አይኖረውም። እሳቸው እዚህ ብራስልስ ጠንካራ የሚሆኑት በርሊን ጠንካራ ሲሆኑ ነው። የአሁኑ ምርጫ ውጤት ግን ወይዘሮ ሜርክልን እንዳልከው ቢያሸንፉም ጠንካራ አድርጓቸው እንዳላለፈ ነው የታየው እና እዛ አካባቢ እንግዲህ ጠንካራ ካልሆኑ ተቃውሞ የሚበዛባቸው ከሆነ እዚህም መጥተው በሙሉ ኃይላቸው የአውሮፓ የማሻሻያ ፕሮግራሞችን በርካታ የአውሮፓ ፖሊሲዎችን ለመግፋትና አንድነቱን የበለጠ ለማጠናከር ባለ አቅማቸው ለመስራት ሊቸገሩ ይችላሉ የሚል አስተያየት ነው እየተሰጠ ያለው። የቀድሞዋ ምዕራብ ጀርመን የመጀመሪያ መራሄ መንግስት ኮንራድ አደናወር ከዘግናኙ ጦርነት ለሁለት ተገምሳ የተረፈችው ምዕራብ ጀርመን ተሰሚነት እንዲኖራት ማስላት መናገር መከራከር፣ የጀመሩት መንግስት ባቆሙ ማግስት ነበረ። ሺ ዘጠኝ መቶ አርባ ዘጠኝ ሁለት የተገመሰችው ጀርመን የጦርነት ትቢያዋን ያኔ ገና በቅጡ አላራገፈችም ነበረ። ሁለት ከገመሷት የኮሚኒስት ካፒታሊስት ተቀናቃኝ ሀያላን መንግስታት ቁጥጥርም ነፃ አልወጣችም። የናሲ ቅሬቶች ከጸረ ናሲዎቹ ፖለቲከኞች በቅጡ አልተለዩም። ሌላ ቀርቶም አደናወር በቦን ላይ የመሠረቱት ወግ አጥባቂው የክርስቲያን ዲሞክራቶች ህብረት ሴዲኦ መንግስት በሁለት እግሩ ለመቆም ገና እየተውተረተረ ነበረ። በዚህ መሃል ሽማግሌው ፖለቲከኛም ጨቅላ ሀገራቸውን ከፍ ከፍ ለማድረግ መሞከር መጣራቸው ከውጭም ከውስጥም አቅሙን አያውቅ ለሚል አይነት ትችት ዳርጓቸው ነበረ። ያዩ እንደጻፉት የወቀሳ እሳት ትችቱ ነበልባል በ1951 ለብለብ ሲያደርጋቸው እውቅ የሚሏቸውን ግን በቅርብ የሚያውቋቸውን ጋዜጠኞች ሻይንጠጣ ብለው ጋበዟቸው ይላሉ፣ የህይወት ታሪካቸው ጸሐፊ ሃንስ ፔተር ሽቫርስ። ዳግም ታላቅ መንግስት መሆን ከፈለግኩ እኛ ጀርመኖች ደግሞ ይህን ማድረግ ይገባናልም አሉ አደናወር ለጋዜጠኞቹ። ስለዚህ ከአሁኑ እንደ ታላቅ መንግሥት ራሴን ማቅረብ አለብኝ እና እቅጩን አፈረጡት። የሽማግሌውን ሩጫ ሌሎችም ይሮጡት ያዙ። ጀርመን በተለይ ምዕራቡ ከዩናይትድ ስቴትስ፣ ከብሪታንያና ከፈረንሳይ ቀጥታ ተጽዕኖ ባጭር ጊዜ ተላቀቀች። ምጣኔ ሀብቷ ዓለምን ባስደነቀ ፍጥነት አደገ። ቀዝቃዛው ጦርነት በርሊን ላይ ተጀምሮ የበርሊን ግንብ ሲደረመስ አበቃ። ጀርመን ዛሬ ዳግም የተዋሃደች የዓለም አራተኛ የአውሮጳ አንደኛ ሀብታም ሀገር ናት። ለአውሮጳ ህብረት ከፍተኛውን በጀት የምትቆርጥ፣ ለተባበሩት መንግሥታት ድርጅት ከዩናይትድ ስቴትስ እና ከጃፓን ቀጥሎ ከፍተኛውን ወጪ የምትሸፍን ሀገርም ናት። በቅርቡ የተመሰረተው የቀኝ ጽንፈኞቹ አማራጭ ለጀርመን ፓርቲ አኤፍዴ በጀርመንኛ ምሕጻሩ መሪ አሌግዛንደር ጋውላንድ ትናንት እንዳሉት ግን ሀገርና ህዝባቸውን ተቀምተዋል። ሊበ ፍረንደ ዳስ እስ አይን ግሮሰር ታግ ኢን ኡንዝረ ፓርታይን ግሽክተ። ወዳጆቼ ሆይ በምክር ቤት ውስጥ ሦስተኛው ጠንካራ ፓርቲ እንሆናለን። ቀጣዩ መንግስት በደንብ ተዘጋጅቶ መጠበቅ አለበት። ወይዘሮ ሜርክልንም ሆነ ማንኛውንም ከመታገል አንመለስም። ሀገራችንንና ህዝባችንን መልሰን እንረከባለን። የትናንቱ ምርጫ ጀርመን ከ1949 ጀምሮ የተጓዘችበትን ታሪክ የቀየረ ነው። የኮንራድ አደናወር የሄልሙት ኮል እና የአንጌላ ሜርክሉ የክርስቲያን ዲሞክራቲክ ፓርቲ ሴዴኡ ዝቅተኛ ውጤት ያገኘበት፣ እነ ቪሊ ብራንት እነ ሄልሙት ሽሚት እና እነ ጌርሃርድ ሽሩደር የበቀሉ የመሩና ሀገር ህዝባቸውን ያሳደጉበት የሶሻል ዲሞክራቲኩ ፓርቲ ኤስፔዴ ከፍተኛ ሽንፈት የተከናነበበት ነው። እርግጥ ነው፣ ሁለቱ አንጋፋ ፓርቲዎች አሁንም የመጀመሪያና የሁለተኝነቱን ደረጃ እንደያዙ ናቸው። ግን ሁለቱ ትላልቅ ፓርቲዎችም ሆኑ አጋሮቻቸው ስደተኞችን ለሚጠላው፣ የጋራ ስምምነቶችን ለሚቃወመው፣ የአውሮጳ ህብረትን ለሚንቀው ለዘረኞቹ ፓርቲ ለአኤፍዴ ዘጠና አራቱን የምክር ቤት መቀመጫ መልቀቅ ግድ አለባቸው። ዶናልድ ትራምፕ ዋሽንግተን ላይ አሜሪካ ትቅደም፣ ኔግል ፋራጅ ለንደን ላይ የለኮሱት የቀኝ ጽንፈኞች አስተሳሰብ ብሪታንያን ከትልቁ የአውሮፓ ህብረት አባልነት አግልሎ ስኮትላንድን ከብሪታንያ ለማስገንጠል ዳር ዳር እያለ ነው። ፈረንሳይና ኔዘርላንድስ ውስጥ የተጠናከሩት ቀኝ ጽንፈኞች እንደ ለንደን ዋሽንግተኖች በእርግጥ ለድል አልበቁም። ይሁንናም ለነባሩ የምዕራብ ዲሞክራሲም ታላቅ እንቅፋት እንደጋረጹ ነው። በትናንቱ የጀርመን ምርጫ ቀኝ ጽንፈኞች ማሸነፍ አይደለም ፈረንሳይና ኔዘርላንድስ ውስጥ የነበራቸውን አይነት ድጋፍ እንኳ አላገኙም። ያገኛሉ የሚል ግምትም አልነበረም። ያገኙት ውጤት ግን ከምርጫው በፊት ከነበረው ግምት እጅግ የበለጠ ነው። ለንደን እና ዋሽንግተን ላይ ድል ያደረገው ፓሪስና ዘሄግ ላይ ያሰጋው የቀኝ ጽንፈኞች ትንሣኤ በርሊንም መደገሙ የምዕራቡን ዲሞክራሲ ከስጋት ቅርቃር ዳግም ከጥቶታል። በሆላንድም በፈረንሳይም የነበረው የጸረ አውሮፓ ህብረት ቡድን በተፈለገው ደረጃ ስላላሸነፉ ትልቅ እፎይታ ሰጥቶ ነበር። የአሁኑ የጀርመኖቹ መምጣት በዚህ ደረጃ መምጣት እንደገና ችግሩ ያለ መሆኑን ነው የሚያሳየው። ስለዚህ አሁንም ቢሆን በፈረንሳይና በሆላንድ ወይም በሌሎቹ ሀገሮች አሉ የተባሉት እነዚህ ፖፕሊስቶችና ብሔረተኞች ወደ ስልጣን አይምጡ እንጂ የተወሰነ የህብረተሰብ ክፍል ድጋፍ አላቸው። ለቀኝ ጽንፈኞቹ ማንሰራራት ወይም የህዝብ ድጋፍ ለማግኘታቸው እንደ ምክንያት የሚጠቀሱት ብዙ ናቸው። የስደተኞች መብዛት፣ የምጣኔ ሀብት ድቀት፣ የስርዓቱ ቁጥር መበራከት፣ የነባሩ ፖለቲካዊ አስተሳሰብ መዳከም፣ የመገናኛ ዘዴዎች አስፈሪ ዘገባ በተደጋጋሚ ይጠቀሳሉ። ነባሩን ፖለቲካዊ አስተሳሰብ እናራምዳለን የሚሉት ወይም ራሳቸውን የዲሞክራሲ ኃይላት የሚሉት ወገኖች ለረጅም ጊዜ ያለመም ጥልቅ ፖለቲካዊ መርህ ወይም ራዕይ ያለው መሪ ማጣታቸው ብዙ ታዛቢዎች እንደሚሉት ምናልባት የድክመቶቹ ሁሉ ዋና ድክመት ሳይሆን አይቀርም። እንዲያውም አደናወር ይመሩት የነበረውን ፓርቲ ከረጅም ጊዜ በኋላ የተረከቡት ወይዘሮ አንጌላ ሜርክል ትናንት እንዳሉት፣ ቀኝ ጽንፈኞቹ በህዝብ ዘንድ ያላቸውን ተቀባይነት ለማሳጣት ነባር የሚባሉት ፖለቲከኞች ቀኝ ጽንፈኞቹ ለሚያነሱት ጥያቄ መልስ መስጠትን ዋና ስልት ሳያደርጉት አልቀረም። በመሰረታዊ ነገሮች ላይ መደራደር ሊኖር ነው። ለምሳሌ ያህል በተፈጥሮ ጉዳይ እና በአውሮፓ ህብረት ላይ በአብዛኛው በሁሉም የተወሰነው ክፍል እንዲቀጥል የሚፈልጉ ይሆናሉ። ግን ስደተኞች ላይ ግን እነዚህ ዴሞክራት የምትላቸው ሀይሎችን ቢሆን አይናቸውን ጨፍነው የሚወሰደውን ጠንካራ እርምጃ መደገፍ ማለት ነው የሚሆነው። ለምሳሌ አሁን የአውሮፓ ህብረት ስደተኞችን ከአምባገነን የአፍሪካ መሪዎች ጋር በመተባበር መመለስ እንደ አንድ ፖሊሲ አድርገው እየገፉት ነው የነበረው። ስለዚህ ይህንን አጠናክሮ መቀጠል፣ ይህንን የሚቃወሙ ሀይሎች ነበሩ። ምክንያቱም ይሄ ከአውሮፓ ሴቶች ጋር የሚቃረን ነው የሚለው። ስለዚህ የነዚህ ኃይሎች መምጣት ግን በስደተኞች ላይ ጠንካራ እርምጃ የመውሰዱን ጉዳይ ዴሞክራት የምትላቸው መንግስታት ሁሉ እሴቶቻቸውን ሁሉ ደፍጥጠው ተግባራዊ በማድረግ እነዚህን ኃይሎች ከመድረክ ማስወጣት ነው የሚሞክሩት። ልዝብተኛ ወይም ራሳቸውን ዴሞክራሲያዊ የሚሉት ነባር ፖለቲከኞች ወይም የፖለቲካ ፓርቲዎች የቀኝ ጽንፈኞቹን አላማ ካራመዱ ከጽንፈኞቹ በምን ተለዩ ነው ጥያቄው? អ្នកកាសម ഹമ്മ តណៃឆារាសសំណា